ትናንት ሰኞው ሐምሌ 15 ቀን 2016 ዓ ም የጣለውን ከባድ ዝናብ ተከትሎ በደቡብ ኢትዮጵያ ክልል በጎፋ ዞን ገዘ ጎፋ ወረዳ ከንቾ ሳቻ ጎዝዴ ቀበለ በተከሰተ ድንገተኛ የምሬት ናዳ ቁጥራቸው የበዛ ሰዎች በአሰቃቂ ሁኔታ መሞታቸውን የገዘ ጎፋ ወረዳ አስተዳዳሪ አቶ ምስክር ምትኩ ለአሜሪካ ድምፅ በስልክ አስታውቀዋል። በጎፋ ዞን ገዘ ጎፋ ወረዳ በደረሰ የምሬት ናዳ የሞቱት ሰዎች ቁጥር ይህ ዘገባ እስከጠናቀረበት ድረስ 229 መድረሱን የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። ዛሬ ቪኦኤ ከእሳቱ በኋላ ያነጋገራቸው የወረዳው አስተዳዳሪ አቶ ምስክር የሞቾች ቁጥር በየሰዓቱ መጨመሩና የአስክሬን ፍለጋው መቀጠሉን ገልጸው ቁጥሩ ከዚህም ሊያሻቅብ እንደሚችል ተናግሮ ነበርም። ህዝብ ሙሉ ወፍሮ አሁን እየቆፈረ ነው ያለው። አጠቃላይ ቀይ መስቀል፣ ሌሎች በሙሉ ተባብሮ የቀብር ስነስርዓትም እያደረጉ ነው ያለው። ህዝቡንም አጠቃላይ መረጃ የማጣራትም፣ ንብረት ላይ ሰው ላይ ጉዳት የደረሰውንም ያንዳንዱ መረጃ እያጣራ ያለበት አግባብ አለ። ስለዚህ ለጊዜው ይህ ስለሆነ እንግዲህ አጠቃላይ ሂደቱ ትንሽ ከበድ ያለ ነው። በጣም ብዙ አስገረን አሁንም ያለ አዲስ የተቋቋመው አስቸኳይ የአደጋ ጊዜ መልሶ ማቋቋሚያም አብይ ኮሚቴ ሰብሳቢ አቶ ሀብታሙ ፈተናም አደጋውን አስመልክተው በሰጡት መግለጫ ህፃናት፣ ሴቶች፣ ወንዶችና የፖሊስ ባልደረባ በአደጋው ህይወታቸው ማለፉን ገልጿል። አምስት ሰዎች ከባድ አካላዊ ጉዳት እንደደረሰባቸውም ተናግረዋል። የጎፋ ዞን አስተዳዳሪ አቶ ዳግማው አየለም በስልክ ለአሜሪካ ድምፅ እንደገለጹት ከትናንት በስቲያ ይሁድ ንጋት 12 ሰዓት ገደማ በተከሰተው ናዳም የተዋጡ አምስት ሰዎች ያሉበትን የአንድ ቤተሰብ አባላትን ነፍስ ለማዳን በጥረት ላይ የነበሩ ነዋሪዎች ላይ ዳግም በደረሰው አደጋም ቁጥራቸው የበዛ ነዋሪዎች ላይ ሕይወት አልፏል። አንድ ቤተሰብ ላይ አንድ ጊዜ ጉዳት አድርሷል። እሱም ጉዳት ነፍስ ለማዳን ብለው የተሰበሰቡ ሰዎች ናቸው። እንግዲህ በብዛት ቁጥራቸው ይህ ነው ሊባል አይችልም። ጉዳት የደረሰባቸውን ሰዎች ለማዳን ብለው በሄዱበት ያው፣ ግማሹን ከፍሎ መሬት ያው ተቆርጦ ግማሹን ከፍሎ ናዳው ወስዶ ቀብሯቸዋል። አንዱ ለማዳን ከመጡት ፖሊስ መካከል አንዱ ነው ህጻናትም ሴቶችም አሉ። እስካሁን እንግዲህ እዛው ነን ያለ ነው። እየተቆፈረ ነው በማሽኑ ምናምን ለማውጣት የሚመች አይደለም። ታንገደል ነው የሰው ኃይል እየተባበረ እንግዲህ በቁፋሮ ለማውጣት ጥረት የተደረገ ነው። የአሜሪካ ድምጽ ከስፍራው ባገኘው መረጃ በአንድ ጊዜም በመቶዎች የሚቆጠሩ ነዋሪዎችን ያጣችው ገዛ የጎፋ ወረዳም በከባድ ሐዘን ውስጥ ትገኛለችም። የአሜሪካ ድምፅ ከስፍራው ያነጋገረው የገዘ ጎፋ ወረዳ የአስተዳደር የሕዝብ ግንኙነት ኃላፊ አቶ ያለም መሀሪም የወረዳው ማህበረሰብ በመራር ሀዘን ውስጥ መውደቃቸውን ጠቅሰው የተገኙትን አስክሬኖች በአንድ ስፍራ የማሰባሰብና ስርዓተ ቀብራቸውን የመፈጸም ተግባር እየተካሄደ መሆኑን በስልክ አብራርቷል። አሁን እንግዲህ የምንሰማው ድምፅ ይሄ ማህበረሰቦች ወገኖቻቸው ከቀብር ከጉድጓድ ተቆፍረው እየወጡ እዚህ በሚሰበሰቡበት ቦታ ላይ ህዝቡ ራሱን ስሜት የሟች ወገኖችም የራሳቸውን ሀዘን እየገለጹ ይገኛሉ። በጣም የሚያሳዝን ነው። እንግዲህ በመደዳ ቤተሰብ አንድ ሁለት ሶስት እናት አባት ሁሉ አንድ ላይ እየተደረገ ነው ያለው ቀብር፣ ለመቅበርም ዝግጅት ላይ ነው ያለ። ነው እንግዲህ ይህ የሚሰማው ድም የዛ የለቅሶ ድምፅ ነው። እስካሁን የስንት ሰው ህይወት እንዳለፈ ነው ያወቃችሁት? እስካሁን እንግዲህ ባለው ከትላንት ጀምሮ የአስከሬን ቁፋሮ ተጠናክሎ ቀጥሎ የተለያዩ የማረሚያ ተቋም ኃይሎችን በማምጣት ታራሚዎችን በማምጣት እስካአሁኑ ሰዓት ድረስ በቁፋሮ የተገኘው ሁለት መቶ አስር አስክሬን አሁን እዚሁ በጊዜያዊ በተሰራ ዳስ ውስጥ አንድ ላይ ማህበረሰቡ አዘኑን እየገለጸ ይገኛል። አቶ ያለም የአስክሬን ፍለጋውና የነፍስ አድን ጥረቱ መቀጠሉና እስካሁን ዘጠኝ ሰዎች በህይወት መገኘታቸውን አስታውቀዋል። ይህን ጥረት የኢትዮጵያ ቀይ መስቀል ማህበር ባለሙያዎችና የሳውላ ማረሚያ ቤት ታራሚዎችን ጨምሮ በጸጥታ ኃይሎችና በአካባቢ ማህበረሰብ ትብብር የተከናወነ መሆኑም ተናግሯል። ዘጠኝ ሰዎች ደግሞ በዮ ለሕክምና ወደ ሆስፒታል በሪፌር ሄደዋል። ማለት አሁን አንተ ጋር እኔ እያወራው አንድ ሰው ይዘው እየመጡ ነው፣ ለአንተ መረጃውን እየሰጠው አንድ ሰው ይዘው እየመጡ ነው። እንግዲህ ሴትዮን ወንድን አላወቅሁም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በደረሰው አደጋም ጥልቅ ሐዘን እንደተሰማቸው ፌስቡክ ገጻቸው ላይ አስፍረዋል። የፌዴራል የአደጋ መከላከል ግብረ ኃይል በአካባቢው ተሰማርቶ የአደጋውን ጉዳት ለመቀነስ ርብርብ እያደረገ እንደሚገኝም አስፍረዋል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ እንዲሁም የዞንና የወረዳ አስተዳደሮች ቀደም ብለው ትናንትና የሐዘን መግለጫ ያወጡ ሲሆን ዛሬ ከሰዓት በኋላም የደቡብ ኢትዮጵያ ክልል ከፍተኛ ባለስልጣናት አደጋው በደረሰበት በገዘ ጎፋ ወረዳ ከንቾ ሳቻ ጎዝዲ ቀበሌ ተገኝተው የተሰማቸውን ጥልቅ ሐዘናቸውን መግለጻቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የክልሉ መንግስት ከአደጋው በህይወት ለተረፉ ቤተሰቦች ሰብአዊ ድጋፍ እያደረገ መሆኑና ተጨማሪ ጉዳት እንዳይደርስ ግንዛቤ የመፍጠር ስራ እንዲሁም በአደጋው የተጎደ ወገኖችን የማቋቋምና የመደገፍ ተግባር እንደሚቀጥል ተገልጿል። የናዳ አደጋው የደረሰባት የኬንቾስ ሻቻ ጐዝዲ ቀበሌ ከዞኑ ዋና ከተማ ሳውላ 15 ኪሎ ሜትር ያህል ርቃ የምትገኝ ሲሆን ጉዳተኞችም፣ አርሶ አደሮችና የገጠር ቀበሌ ነዋሪዎች ናቸው። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብድዮስ።